እንደምናመሻችሁ የጋቢና ቪዮ አድማጮቼ ዛሬ አርብ ታህሳስ 24 2012 ዓ ም ምሽት ፕሮግራማችንን እናስተዋውቃችሁ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባን ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደ የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። ለፈረሱ መስጂዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ በሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጫቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው እኛ። ዘርዘር ያለ ዘገባ ይዘን እንመለሳለን። በሌላ በኩል ደግሞ ትላንት ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርስቲው አስታውቋል። ተማሪዎች አስተያየት አላቸው። አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጡ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪውም ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም የሆነ የተማሪ የግቢ ተማር መጽናናት እንመኛለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ፂዮን ግርማነኝ፣ በማቀናበር ደግሞ ማክቤሊያ ብሮ አብሮን ይቆያል። በቅድሚያ ላጫጭር ዜናዎች ከኤደን ገረመ ጋር ልቷችሁ ከዜናዎቹ ጋር ወደ እናንተ መተናል። የአማራ ክልል መንግስት ከሺህ በላይ ለሚሆኑ የህግ ታራሚዎች ይቅርታ ማድረጉን የክልሉ ጠቅላይ አቃቤ ህግ ገለጸ። ከእነዚህ ውስጥ ሶስቱም የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪ መሆናቸውን ገልጿል። ዘገባውን ያደረሰችን አስቴር ምስጋማኖ ከባህር ዳር ናት። ወደ ኬንያ ህጋዊ ባልሆነ መንገድ መግባታቸው የተነገረ አስራ ሶስት ኢትዮጵያውያን በኬንያዋ ክርኛጋ ግዛት ከአደንዛዦት ጋር ተይዘዋል ሲል የሀገሪቱ ፖሊስ አስታውቋል። የኬንያ ፖሊስ ኢትዮጵያውያኑ ፍልሰተኞችን እንደያዛቸው የተናገረው በሀገሪቱ ደቡብ ማዕከላዊ ግዛት በምትገኘው ኪሪኛጋ ግዛት ውስጥ ነው። ወደ ናይሮቢ እያመሩ ነበሩ የተባሉ 13 ወጣቶች ተይዘዋል። በግል መኪና ውስጥ ወደ ናይሮቢ ይጓዙ የነበሩ ናቸው ከተባሉት 13ቱ ኢትዮጵያውያን ብዙዎቹም ወጣቶች እንደሆኑ ነው የገለጸው። ፖሊስ መኪናቸውን ያስቆመው ከፍጥነት በላይ ስትጓዝ ስለነበረ መሆኑን ጠቅሶ አሽከርካሪው መሰወሩንም ገልጿል። የኬንያዋ ክሪኛጋ ግዛት ፖሊስ ጣቢያ አዛዥ ኮሚሽነር ሊያ ኪዜ ከኢትዮጵያውያኑ ጋር 20 ኪሎግራም እጽ መገኘቱን ተናግረዋል። ኢትዮጵያውያኑ ከ14 እስከ 24 ዕድሜ ክልል ውስጥ የሚገኙና ሁሉም ወንዶች መሆናቸውንም አክለዋል። ፖሊስ እስካሁን ባደረገው ማጣራት የመኪናውን ባለቤት ማግኘቱንና መኪናውን ሲያሽከረክር ነበር የተባለው አለማግኘቱንና መኪናውን ሲያሽከረክር ነበር የተባለውን ግለሰብም እያፈላለገ መሆኑን ገልጿል። ዛሬ ጠዋት ኢትዮጵያውያኑ ፍርድ ቤት ቢቀርቡም በአስተርጓሚ መጥፋት ምክንያት የክሪኛጋ ፍርድ ቤት ብይን መስጠት አለመቻሉን ኮሚሽነር ሊያ ለአሜሪካ ድምጽ ተናግሯል። ኢትዮጵያውያኑ የኪሪኛጋ ችሎት አስተርጓሚ እስኪያገኝ ድረስ በእስር እንደሚቆዩም ተገልጿል። ዘገባውን ያደረሰን ገልሞ ዳዊት ነው፣ ከናይሮቢ ዩናይትድ። ስቴትስ ኢራቅ ውስጥ ባካሄደችው የአየር ድብደባ የኢራንን ምርጥ ኩርድ ሳይል መሪን በመግደል በሀገሪቱ ላይ ከባድ ጉዳት አድርሳለች። ምናልባትም አደጋ ሊያስከትል የሚችል እርምጃ ተደርጎም ታይቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተወሰደው እርምጃ ተገቢ ነው በማለት ተከላክለዋል። ሟቹ ጄኔራል በብዙ ሺዎች ለሚቆጠሩ አሜሪካውያን ሞት ተጠያቂ ናቸውም ብለዋል። የዩናይትድ ስቴትስ መከላከያ ሚኒስቴር የኩድስ ኃይል አዛዥ ጄኔራል ቃስም ሶሌማኒን መገደል ትናንት ሌሊት ባወጣው መግለጫ ባረጋገጠበት ወቅት የአየር ድብደባው የተካሄደው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባዘዙት መሰረት መሆኑንም ጠቅሷል። በውጭ ሀገራት ያሉ የዩናይትድ ስቴትስ ሰራተኞችን ለመጠበቅ የተወሰደ ወሳኝ እርምጃም ነው ብሎታል መከላከያ ሚኒስቴሩ ያወጣው መግለጫ። መግለጫውን አያይዞም ጀነራል ሱሌማኒ በኢራቅና በመላው ቀጠና ያሉ አሜሪካውያን ዲፕሎማቶችን እንዲሁም የወታደራዊ ኃይል አባላት ለማጥቃት ሲያቅዱ ነበር ይላል። ይህ እርምጃ የተወሰደው ለወደፊቱ የኢራንን የማጥቃት እቅድ ለመከላከል ነው ይላል መግለጫው። በዓለም ዙሪያ ያሉትን ሰዎችና ጥቅማችንን ለመጠበቅ አስፈላጊ እርምጃ መወሰዱን እንቀጥል ሲልም አክሏል። አቡ መሀዲ አልሙሀንዲስ የተባሉ በኢራን የሚደገፍ የኢራቅ ሚሊሻ ምክትል አዛዥም በአየር ድብደባው መገደላቸውን የኢራቅ ባለስልጣኖች ገልጸዋል። አድማጮች፣ ለሰዓቱ ያዝንላቸው ዜናዎች እነዚህ ነበሩ። ከቀሬ የጋቢና ፕሮግራሞች ጋር አብራችሁ አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙትን ደባ ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደው የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። የሕግ የበላይነት እንዲከበርም በዚሁ ሰልፍ ላይ ጥሪ ቀርቧል። አስቴር ምስጋናው ዘርዘር ያለ ዘገባ ይዛለች። ዛሬ በባህር ዳር ከተማ የተካሄደው ሰልፍ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት በሞጣ ከተማ የደረሰውን የመስጊዶች ቃጠሎ በማውገዝ ድምጻቸውን ያሰሙበት ነው። سلام کونده سلام کونده ሰልፉ በሞጣ ከተማ በመስጊዶች ላይ የደረሰውን ቃጠሎ መነሻ ያደረገ ብቻ ሳይሆን ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ አካባቢዎች በእምነት ተቋማት ላይ እየደረሰ ያለውን ጥቃት ያወገዘ፣ ሚዛናዊ ያልሆነ ዘገባ የሚያቀርቡ ሚዲያዎችንም የተቸ፣ እንዲሁም በአንዳንድ አካባቢዎች በእምነት ነጻነት ላይ አለ ያለውን ገደብ ያወገዘ ጭምር ነው። او اکبر يا خلاص يا خلاص پينن ورتن جا ليت يو بو پينن ورتن جا ليت የዚህ ሁሉ ውጣ ውረድ ማጠንጠኛው ደግሞ አንዳንድ የፖለቲካ ድርጅቶች ለዓላማቸው ማስፈጸሚያ የሃይማኖት ተቋማትን መምረጣቸው እንደሆነ ነው የሰልፉ ዋና አስተባባሪ አቶ ወርቁ ኡስማን ለአሜሪካ ድምፅ የተናገሩት። በእምነቶች በኩል የፖለቲካ ድርጅቶች እጃቸውን ሊያነሱ ይገባል። በእምነት ተቋማት ላይ የሚያደርጉትን ደባ ሊያቆሙ ይገባል። አንዳንዶቹ የፖለቲካ ድርጅቶች እምነትን ሽፋን ለማድረግ እምነትን ሽፋን ለማድረግ የፖለቲካ ግብዓት ለማግኘት የሚያደርጉት እንቅስቃሴ ገደብ ሊበጅለት ይገባል። ይሄ ብቻም አይደለም። የሚዲያ ተቋማት የማህበራዊ ድህረገጽ ብሎገሮች እምነቶችን ለማተራመስና በተለይ በኢትዮጵያ ውስጥ ያለውን አብሮነታችን ለመዳድ የሚደረገው እንቅስቃሴ ገደብ ሊበጅለት ይገባል። ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም። ቤተ ክርስቲያንም አይፈርስም። ኢትዮጵያም አትፈርስም። አፍራሾች ይፈርሳሉ። ይህነኛም አቶ ወርቁ አያይዘውም ለደረሰው ጉዳት ካሳ የሚሆን ስራ እንዲሰራም ጠይቀዋል። ለፈረሱ መስጅዶች መንግስት ሙሉ ወጫቸውን ሸፍኖ እንዲገነባ፣ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጫቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀውኛል። በሰልፉ ማጠቃለያ ላይ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ አህመድ በክልሉ የተለያዩ አካባቢዎች በመስጊዶች ላይ እየደረሰ ያለውን ጥቃት አውግዘው መንግስት የጀመረውን ሕግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል። በቦታ ከተማ በመስጊዶችና በሙስሊሞች የንግድ ድርጅቶች ላይ እየተጨፈረ ከቦታ ቦታ ያን ያህል ጥቃት ሲፈጸም የከተማ አስተዳደር ፖሊስ፣ ሚሊሻ በአጠቃላይ የከተማ መንግስት አንዱን እንኳ ማዳን ያልቻለበትም እውን ችግሩ ከአቅም በላይ ሆኖ ነው ማለት አያስችልም። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤትም መረጃውን እንደደረሰን ከክልሉ ርዕሰ መስተዳደር እና የሰላም ግንባታ ቢሮ አመራር ጋር በመነጋገር ልዩ ኃይል ተልዕኮን መቆጣጠር ባይቻል ኑሮ የታቀደው የጥፋት እቅድ ከፍተኛ እንደነበር ለመገንዘብ ይቻላል። ስለሆነም የክልሉ መንግስት በሞጣ ከተማ የተፈጸመውን ወንጀል የቅርብ አመራር በመስጠት እያደረገ ያለውን ክትትል በማጠናከር ወንጀለኞችን ለህግ የማቅረቡ ተግባር በአፈጻጸም ችግር እንዳይደናቀፍ ትኩረት እንዲሰጠው እናሳስባለን። ከአንድ ሺህ አምስት መቶ በላይ የእስልምናና የክርስትና እምነት ተከታይ ወጣቶች በአስተባባሪነት በተሳተፉበት በዚሁ ሰልፍ ላይ የተገኘው የክርስትና እምነት ተከታይ ወጣት ቢንያም ለሙስሊም ወንድሞቹ አጋርነቱን ለመግለጽ እንደወጣ ይናገራል። ስሜ ቢንያም ጆን ይባላል። ያው በዋነኝነት የወጣሁት ሰላምን ለማስከበር ነው እዚህ አካባቢ በጸጉረ ልውጦች ወይም በማናቃቸው አካላት የክርስቲያንን ማዕተብ አንጠልጥለው ምናልባት ችግርን ሊፈጥሩ የሚችሉ ከሆነ ከነዛ ችግርን ለመታደግ ነው። ከዛ ውጭ ግን በእስልምናና በክርስትና ጉዳይ የብዙ ሺህ ዓመታት ታሪክ ያለን ህዝቦች ነው። ብዙ ሙስሊም ወንድሞችና ጓደኞች አሉ እና ለእነሱ አጋር መሆኔን ለማሳየት የባህር ዳሩ ሰልፍ ከሌሎች አካባቢዎች ዘግይቶ የተካሄደበትን ምክንያት አስተባባሪዎቹ ሲገልጹ የሚያስፈልጉ ቅድመ ዝግጅቶችን ለማጠናቀቅ እና የጥበቃ ዋስትና እስኪሰጥ ድረስ ማቆየት አስፈላጊ እንደሆነ ገልጸዋል። ሰልፉ ባለ ዘጠኝ ነጥብ የአቋም መግለጫ በማውጣት በሰላም ተጠናቋል። ይህ በእንዲህ እንዳለ በሞጣ በደረሰው የመስጊዶች ቃጠሎ ኃላፊነታቸውን በሚገባ አልተወጡም የተባሉ የከተማው ከፍተኛ የጸጥታ ዘርፍ ኃላፊዎችን በቁጥጥር ስር መዋላቸው ታውቋል። በዚህም የሞጣ ከተማ ፖሊስ ጽፈት ቤት ኃላፊ፣ የሞጣ ከተማ ፖሊስ ወንጀል መከላከል ኃላፊ፣ የሚልሻ ጽህፈት ቤት ኃላፊና የሚልሻ ስምሪት ኃላፊ በቁጥጥር ስር የዋሉ ኃላፊዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ከባህር ዳር ወደ ወሎ ነው የምናልፈው። በተከታዩ ዘገባ ትናንት ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጠይብ የሁለተኛ አመት የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎቹም ጠቅሰዋል። መስፍን አራጌ ዝርዝር አለው። የዩኒቨርሲቲው ፕሬዚደንት ዶክተር አባተ ጌታሁን ዛሬ በተለይ ለአሜሪካ ድምጽ በሰጡት መግለጫ በትናንት ሁለት ለአንድ ተማሪ ሞት ምክንያት የሆነውን ግጭት ዩኒቨርሲቲው ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል። ዩኒቨርሲቲ አመራሮች አበጣንም የደሴ ከተማ ጸጥታ፣ ፌዴራል ፖሊስ አድማ ብተና፣ የደሴ ከተማ ይህን የሚመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሆነን አንድ ሶስት ብሎክ ላይ ማተኮር ነበረብን። ከምሽቱ ሶስት ሰዓት ጀምረን ፍተሽ ያደረግን አራት ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥተውን ስለነበረ በቴክኖሎጂ የተደገፈ ሌት አካባቢ ይህን ያደረገው ክትትል ስናደርጉለን መውጫ በሮች ዙሪያውን ዘግተን ውለን አራት ሰዓት አካባቢ ላይ ይህንን ተጠርጣሪ ግለሰብ በቁጥጥር ስር አውለናል። ከፌዴራል ከክልል ከደቡብ ወሎ ከደሴ ከተማ ያለ ልሞስ ወደ አንድ ወር አካባቢ ሊጠጋ የሚችል የምርመራ ቡድን አለ። ተጨማሪ መረጃዎችን እየሰበሰቡ ብዙ ያደሩት ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን። ከተጠርጣሪው ተማሪ ጋር ግብረ አበሮች ናቸው የተባሉ ሶስት ተማሪዎችን በቁጥጥር ስር ማዋላቸውን ጠቁመዋል። ትናንት በደረሰው ጉዳት ህይወቱ ያለፈው ተማሪ ለተጨማሪ የአስከሬን ምርመራ ወደ አዲስ አበባ ቅዱስ ፓውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደ ደረግለት እንደቆየ ጠቁመው ህይወቱን ላጣው ተማሪ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ እየጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች እርምጃዎችን እየተወሰዱ ነው ብለዋል። አጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት ንብረት ማውደም አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግ ነ እርምጃ ነው ያለ፣ አንድ አገደ ነው ሰራተኛ ነው ሰራተኛ ነው። ወደ አስር የሚሆኑ ደግሞ አሁን በህግ ፕሮሰስ ውስጥ ነው ያሉ። በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመና ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፓስ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል። በትልቁ በትልቁ በትልቁ ሰው አተናል፣ ልጃችንን አተናል። ስለዚህ ከሀዘን ድባብ እንድንወጣ ስለፈለግን ነው። ኮምቦልቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን ዝም የጤና ኮሌጅ ነው የተለያዩ ፕሮግራሞች በራሳቸው የሚሄዱ አሉ። ግን ተወሰኑ ትምህርት ክፍሎች ላይ ከነገ ከቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት ኢንዲቪጁዋሊ ዛሬ ድኖች ጋር ተስማምተናል። ትምህርት እንጀምራለን። ማክሰኞ በዓል ነው። ሰኞ ጀምረን ክላስ እንጀምራለን። መገናኛ ብዙሃን ካለባቸው ሙያዊ ኃላፊነት አንጻር ሕዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል። አብዛኛው ጥቃት የሚደርስባቸው ልጆቻችን ምንም የማያውቁ ሲበዛ ሲበዛ ኤኖ ስንት ናቸው ሽንት ቤት አደጋ ይፈጸማል። ቤተ መጽሐፍት ወጥቶ ቤተክርስቲያን ደርሶ ሲመጣ እንዴት በጣም ፈተና ላይ ነው ያለ ነው እና

ዩኒቨርሲቲ ብቻ ሰው ያወጣል። ከዘረኝነት በሃይማኖት ቧደንን እንዲጠየፍ መስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው። በልካምን ነገር አይዘገብም፣ በጎ ነገር አይካፈልም። ችግር ሲፈጠር ያችን ችግር የሚያቀጣጥላት ብዙ ነው ያለው በየትኛውም ቦታ ላይ። አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዙ፣ ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዋንታዊ ግብዓት ይሁን። ይህ ብሔር ያ ብሔር ይሄ ሃይማኖት የሃይማኖት እያን ኢትዮጵያ ውስጥ አሁን ሊያፈርሱም የተነሱት በብሔርና በሃይማኖት ነው። በተለይ በተ በተለይ በተለይ ሶስቱ አካባቢ በትግራይ፣ በአማራ፣ በኦሮሞ ላይ ያንዣበበ ደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣ እና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረንነት በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ። አሳዛኝ ሁኔታ ነው። አንድ ድሀ ልጅ ሊማር መጡ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። ጠቅላላ ተማሪው ሀዘን ውስጥ ላይ ነው እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆነ የተማሪ የግቢ ተማር መጽናናትን እንመኛለን። ግጭቱ በተፈጠረበት ሰዓት የት ነበር? ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር። ዶርም አካባቢ ነበር። ተረጋጋ መንፈስ ነበር። ወደ ክላስ ለመግባት ሁላችን ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት። እንደ አጠቃላይ እንደ ሀገር፣ በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁ እንዲሁም እኛም ከልብ ያዘንም ሆኖ ነው ምገልጸው። ጸጥታው የሚያሰጋ ነገር ነበር። በጸጥታው በኩል ከትናንትና ጀምሮም ወደው ችግሮቹ እንደዚህ ተፈጠሩ። ከልጁ ልፈተወት በኋላ ሁሉም ተደናግጦ ነበር ሲመለከት ነበረው እና ተማሪው ስሜታዊ ለመሆን ቢሞክርም የፀጥታ ሁኔታ ላይ ክፍተት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የተከሰቱት። ይሄ ግጭት ደግሞ የሁሉንም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ የግጭቱ የራቀና ባህር ነበር። ምንም የሚያውቀው ነገር አልነበረም። አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን ዓላማ ለማስፈጸም የሚንቀሳቀሷሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲ እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደሴ ከአማራ ክልል። ወደ የመን ነው የምናልፈው። የመን ስለሚገኙ ኢትዮጵያውያን ሁኔታ ነው። በየመን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን በየመን የሚኖሩ ኢትዮጵያውያን ተናገሩ። ኢትዮጵያውያኑ እንዳሉት ባለፈው ወር መጨረሻ ሰሜን የመን በተቀሰቀሰው ጦርነት አስራ ሁለት ኢትዮጵያውያን መገደላቸውን ተናግረዋል። በጅቡቲ የሚገኘው የኢትዮጵያ ቆንስላ በበኩሉ የግድያውን ሁኔታ ከዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር እያጣራ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ በሰሜናዊ የመን እየተካሄደ ባለው ጦርነት ኢትዮጵያውያን ፍልሰተኞችና ስደተኞች ላይ ጉዳት እየደረሰ መሆኑን የመን የሚኖሩ ኢትዮጵያውያን ተናገሩ። ባለፈው ሳምንት ሰሜናዊ የመን ሳዓዳ በምትባል ግዛት ውስጥ አስራ ሁለት ኢትዮጵያውያን በታጣቂዎች በተፈጸመ ጥቃት መገደላቸውን የመን በስደት የሚኖሩ ኢትዮጵያዊ አቶ መሐመድ ሙሜ ተናግረዋል። ባለፈው ሳምንት በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ አስራ ሁለት ኢትዮጵያውያን ተገድለዋል። ሰዎች የተገደሉት በሰሜናዊ የመን በአማጽያን ቁጥጥር ስር ባለችው ሰአዳ በምትባለዋ ግዛት ውስጥ ነው። አቶ ሙሐመድ ስለተገደሉ ኢትዮጵያውያን ተጠይቀው ብዙዎቹ በየመን ለበርካታ ዓመታት የኖሩ ስደተኞች መሆናቸውን ገልጸው ለግድያው ግን እስካሁን ማንም ኃላፍነት የወሰደ ሰው የለም ብለዋል። ኢትዮጵያውያኑ ከተገደሉ በኋላም መቀበራ አለመቀበራቸው የታወቀ ነገር አለ ወይ ለምለውም አካባቢው የጦርነት ቀጠና በመሆኑ ያንን ማወቅ አስቸጋሪ መሆኑን ተናግረዋል አቶ ሙሐመድ እንደ ግሮጎሳውያን ዘመን አቆጣጠር ከ 2011 ዓ ም አንስተው በእርስ በርስ ግጭት እየታመሰች ባለችው የመን ውስጥ አሁንም በርካታ ኢትዮጵያውያን ይኖራሉ። በጅቡቲ በኩል አድርገው ደቡባዊ የመን የሚገቡት ኢትዮጵያውያን በሚሊሻዎች ታግተው ግድያ፣ መድፈርና የመሳሰሉት ዘርፈ ብዙ ችግሮች እየደረሰባቸው መሆኑንም ስደተኞች ለአሜሪካ ድምፅ ተናግረዋል። ሲኒ አህመድ የ28 ዓመት ወጣት ኢትዮጵያዊት ነች። ከዘጠኝ ወር በፊት በጅቡቲ በኩል ከሀገር መውጣቷን ተናግራ ከጅቡቲ ተነስታ የምን እንደገባች ደቡባዊ የመን አላራ በምትባል ግዛት ውስጥ በታጣቂዎች ታግታ የደረሰባትን እንዲህ ትገልጸዋለች። ከመርከብ እንደወረድን የሆነ ማጎሪያ ቦታ ወስደው ብር አምጡ አሉን። ብር ያለው ሁሉም ተለቀቀ። ብር የሌለንን ሶስት ሰዎች እዚያው አስቀሩን። እኚህ ሰዎች ሁሉም ጠመንጃ አላቸው። አስፈራርተውን በመጀመሪያው ቀን በዱላ ደበደቡን። ከዚያም የፈለጉትን ነገር ፈጸሙብን። በማጎሪያ ቦታው ለሰባት ወራት ካቆዩም በኋላ አረገዝን። ማርገዛችንን አይተው አውጥተው መንገድ ላይ ጣሉን። ከዚያ በመንገድ ላይ ስንከራተት አይተው ወደ እሱ ቤት አመጡኝ። ከእጃቸው ከወጣው ወር አለፈኝ። ለሚ ፊ ሲኒያ በታጣቂዎች ተደፍራ ያረገዘችው የሰባት ወር ጽንስ ከላይዋ መጨንገፉን ታግታ ያሳለፈችው ጊዜም በህይወቷ ላይ የአካልና የስነ ልቦና ችግር ማስከተሉን ተናግራ ነገ ስለ ቀጣዩ ህይወት የመወሰን አስቸግሮኛል ትላለች። የ28 ዓመቷ ወጣት አሁንም ደቡባዊ የመን ዕድን አካባቢ በአንድ አቶ አደም በሚባሉ የኢትዮጵያ ስደተኛ ቤት በጊዜያዊነት ተጠልላ ትገኛለች። አቶ አደም ከዚህ በፊትም አላራ አካባቢ በተመሳሳይ ሁኔታ 16 ሴቶችና አንድ ወንድ በታጣቂዎች መታገታቸውን ተናግረዋል። ኢትዮጵያ በየመን የነበረውን ኤምባሲዋን ዘግታለች። ነገር ግን በጅቡቲ ያለው የኢትዮጵያ ቆንጽላ በየመን ስላለው የኢትዮጵያውያን ሁኔታ በቅርበት ይከታተላል። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱልአዚዝ መሐመድ ባለፈው ሳምንት ሰሜናዊ የመን ተገለዋል ስለተባሉት ኢትዮጵያውያን ተጠይቀዋል። የመን በጦርነት ውስጥም ስላለች በተለይ ሰንዓ አካባቢ ላይ ተጨባጭነት ያለው መረጃ ለማግኘት ያስቸግራል። ለማንኛውም እንደዚህ አይነት ሁኔታ ሲገጥም፣ ኢትዮጵያውያን ችግር ሲደርስባቸው እዚህ ጅቡቲ ያለ ዓለም አቀፍ ድርጅት አይኦኤም ጋር ነው የምንነጋገረው። እና ሞቱ ስለተባሉ ኢትዮጵያውያን ጉዳይም ከአይኦኤም ጋር ተነጋግረን እንዲያጣሩልን መረጃውን ሰጥተናቸዋል። እዚህ ቢሮችን ጠርተናቸው ጉዳዩን እንግዲህ ወስደው እያጣሩልን ና ያሉት የእነሱን ምላሽ እየጠበቅ ና ያለ ነው። አምባሳደር አብዱላዚዝ ግድያውን ለማጣራት ምን ያክል ጊዜ እንደሚፈጅ የተናገሩት ነገር የለም። በደቡባዊ የመን በታጣቂዎች ስለሚታገቱት ኢትዮጵያውያን አምባሳደር አብዱላዚዝ አሁንም በጅቡቲ ያለው የኢትዮጵያ ኤምባሲ አልአራ አካባቢ ከአምስት መቶ በላይ ኢትዮጵያውያን በአጋቾች እጅ መኖራቸውን አረጋግጠዋል ብለዋል። አረጋገጥም በኋላ ያደረግ ነው። እዚህ ጅቡቲ የሚገኘውን የየመን አምባሳደር በአካል ሄደን አነጋግረናቸዋል። እንዴት አድርገን እነዚህን ኢትዮጵያውያን ወደ ኢትዮጵያ መመለስ እንደሚቻል። በተጨማሪም አዲስ አበባ ያለውን የየመን አምባሳደር እንዲሁ አነጋግረናቸዋል። ምክንያቱም ያው የሚታወቀው እዚህ ሰና አካባቢ ነው። ሰና አካባቢ ደግሞ በጦርነት ላይ በግጭት ላይ ያለ አካባቢ ነው። የየመን መንግስት ሙሉ በሙሉ የሚቆጣጠረው አካባቢ አይደለም። ትንሽ አስቸጋሪ ያደርገዋል። እነዚህን ኢትዮጵያውያኖችም ለመመለስ እና ለዚህ ነው ብዙ አይነት ጥረት እያደረግን ያለ ነው። አምባሳደር አብዱል አዚዝ ኢትዮጵያውያኑን ስር ለማስፈታት ኤምባሲው የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጣልቃ እንዲገባ መጠየቁንም አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። የጥበብ ታዛ ዛሬ በጋቢና ጥበብ አንድ ወጣት የባህል የሙዚቃ ተጫዋች ይዘናል ሀዲስ አለማየሁ በመድረክ ስሙ ሀዲንቆ ይባላል ከዚህ ቀደም ማሲንቆ ከሚታወቅበት የባህል ሙዚቃ አውጥቶ ከዘመናዊ ሙዚቃ ጋር በማዋሀድ በሚሰራቸው ስራዎች ታዋቂ ሆኗል ኤደን ገረመው ተከታዩን አሰናድታለች ጥያቄ ስራ ይዤ ነበር። አስተምር ነበረ የሙዚቃ ትምህርት ኤለመንትሪ አምስተኛ ላ ክፍሎችን እዚህ ቀን ቀን እያስተማርኩኝ ማታ ማታ ክለብ እየሰራ ደዛ እንደዛ እያልኩ ኑሮም ትንሽ ከበድ ሲል የመምህራን እንግዲህ ደግሞ ትንሽ ችግር ነበረ ማለት የቤት ክራይ ሎ ኑሮ ትን ብሎ ቤተሰብ ረስቶ ለመኖር እና እንደዚሁም ክለብ ላይ ያለው ሩጫ አንስ ሲለኝ፣ ቁጭ ዬ ለመወተን ፈለግኩኝ። ምንድን ላደርግ ላይፍ ላይ ምን አይነት ወስደ

የዛሬ ሀያ ዓመት ሴት መድረስ እፈልጋለሁ። ሀዲስ ምን አይነት ሰው ነው? ወደ የት መሄድ ይፈልጋል? ምንድን ነው ወደዚህ ምድር የመጣው? ለምንድን ነው የሚሉ አንዳንድ ጥያቄዎችና ሰዎች አሉበት እዚህ ትሬኒንግ ላይ ኮርስ ላይ ነው። እሱ በጣም የጠቀመኝ ይመስለኛል። በደንብ መጽሐፎች እንዳነብ በር ከፍቶልኛል። ምናምን ነው በራሴ ነው። ሀዲንቆ ሀዲስ አለማየሁ የዛሬ አስር ዓመት ወንድሙ ከክፍለ ሀገር ገዝቶ ለጌጥ ግድግዳ ላይ ባስቀመጣት ማሲንቆ ፍቅር የተለከፈ የሙዚቃ ባለሙያ ነው። በእርግጥ እንደነገረኝ ከሆነ አሁን ላይ እቴገያ ላይ የሚያቆለማመጣትን ማሲንቆ ከግድግዳው ላይ አውርዶ ለመለማመድ ሁለት ዓመት ፈጅቶበታል። ይሁና በሕጻናትና ወጣቶች ቲያትር፣ በሰርከስ ኢትዮጵያ ውስጥ እያዳበረ የመጣውን የጥበብ ፍቅር አስታግሳለታለች ከኮተቤ መምህራን ኮሌጅ ወጥቶ ቀን በመምህርነት ምሽት በባህል ሙዚቃ ተጫዋችነት የሚገፋው ህይወት ሲከብደውም ቆም ብሎ በማሰብና ነገን አሻግሮ በማየት ሁሉንም እርግፍ አድርጎ ትቶ ወደ ጎንደር በማቅናት ማሲንቆ ለማጥናት መወሰኑ ይናገራል። ከዛ ለቤተሰብ ነው ለማድረግ ነው የምትነግራቸው? በቃ ለሆነ ስራ ጉዳይ እንዲሄ እንደሚሄድ እዛ የሆነ ጥሩ ስራ አጋጣሚ እንዳለ አንዳንድ ሰዎችን እንዳገኝ እንደሚሄድ ምናምን የነገርኳቸው እንጂ ብዙም አላማከርኳቸው። በአማካባቸው እርግጠኛ ነኝ። እንዴ ማንም በማታውቅበት ሀገር ወደ የምንተዋናው ነው ሚል እንጂ በእርግጠኛነት የሚያበረታታኝ ሰው አላገኝም ነበር። ሰው ከክፍለ ሀገር ወደ አዲስ አበባ ይመጣል እንጂ ከአዲስ አበባ ደግሞ በልጅ በልጅግሬ ወደዛ እንዴት ትሄዳለ? ሚል ሚሉ ቤተሰቦች ነው ያለኝ ማለት ይችላለሁ። በእርግጥ ለመናገር የሆነ ነገር ሀሳብ ሲመጣልና ያ ሀሳብ በጣም አሳማኝ በጣም ጥሩ ከሆነ ለዛ የሆነ ትንሽ ይፈት ያስፈልጋል። ዝም ብሎ ዋጋ ሳይከፈል የሚገኝ ነገር ያለ አይመስለኝም እና ያንን ያደረኩት ይመስለኛል በዛ ሰዓት ጎንደሩን ማውቅ ወፍር የለም ነበር እና ዝም ብዬ ነው እዛ ያለው አትሊስት ባህላዊ ሙዚቃ ሳውንድ በደንብ አውቅ ዥልምጣ የሚል መረጫ የሚል ሀሳብ ነው ሞት ቤት ያደረገ ደግሞ ብዙ ጊዜ ጎንደርና በተለይ ወሎ አካባቢ ነው በደንብ ይሄ የባህላዊ ሙዚቃ በተለይ አዝማሪ እንትኖች አሉ ሰዎች የሚፈልቁበት። እነ ብሩቧክስ ምትባል አለች ተርከበል የምትመስል ባህር ዳርም ጎንደርም ባህር ዳርም ጎንደርም እያልኩኝ ማሲንቆና ሰው ያላቸውን ቁርኝት ሳዊውም ዓለም ላይ አለማዊውም ሙዚቃ ላይ ያን ያንን እንግዲህ በደንብ ለማየት እድል አገኘ። ከሁለት አመታት ቆይታ በኋላ አዲስ አበባ ተመልሶ ከመሶብ ባንድ ጋር በመቀላቀል አንድ ጥሞና የተሰኘ የጋራ አልበም የሰራው ሀዲስ በሙዚቃ ሙያው ስኬት የሚላቸውን ነገሮች እንዲህ ይዘረዝራል። ያው ግን እንግዲህ በዚህ ህይወት በዚህ ሂደት በእኔ ትልልቅ ስኬቶች ብዬ የማስባቸው በዚህ ቆይ ጭዋጭር ጊዜ ውስጥ በመጀመሪያ ደረጃ እንግዲህ ከኢትዮጵያ ታላቅ ሙዚቃ የኢትዮ ጃዝ አባት ዶክተር ሙላቱ አስታጥቄ ጋር በአንድ መድረክ በአፍሪካን ጃዝ መንደር እየታወቅበት ጊዜ ሁለተኛ ደግሞ ከቴዲ አፍሮ ጋር የነበረኝ ፐርፎርማን ከብዙ ሰው ጋር ማስተዋወቀኛል። ዓይኔ ምን ገልጦልኛል። በጣም ምን ያህል ሰው ባህሉን እንደሚወድ ከሰጠነው ቆንጆ አድርገን ሰው ለካ ባህሉን ጠልቶ ሳይሆን ለክ የሚያቀርብለት የሚሰጠው ሰው ስላላገኘ ነው የሚጠጠቀም ሰው ያ ስለዚህ አይኔን ገልጦምናል። አሁን ደግሞ መጨረሻ ላይ እዚህ ኖቤል ፕራይስ ላይ አንደኛ ጠቅላይ ሚኒስትራችን ስራ አብይ አህመድ በሚሸለሙበት መድረክ ላይ ማሲንቆን ደግሞ ኢትዮጵያዊ የባህል ሙዚቃ መሳሪያ ዓለም በሚጠባበቀው ትልቅ መድረክ ላይ ማስተዋወቄ ለእኔ ትልቅ ቅድል ነው። አዲስ አለማየሁ ወይም ሀዲንቆ የወደፊት ህልሙ የዛሬ ሰላሳ ዓመት ዓለም ሁሉ ማሲንቆን እንዲያውቅና ማሲንቆ ዓለም አቀፍ የሙዚቃ መሳሪያ እንድትሆን ማድረግ መሆኑን አጫውቶኛል። ሃዲንቆን በሌላ ጊዜው በሰፊው ይዤ መለሳለሁ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። እንግዲህ አድማጮች በዝግጅታችን ላይ በሚኖራችሁ አስተያየት አድማጮች በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪኤ አት ቪኦ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉ ና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። የጋቢና ቪኤ ዝግጅታችንን የዛሬውን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበር። እንዲሁም በማቀናበር ሞክቢል ያብሮ አብሮ ነበር። በተከታዩ ዜማ እንሰናበት። መልካም ምሽት። በሰኞ ምሽት መደበኛ ፕሮግራማችን እንገናኛለን። ቅዳሜና እሑድ ደግሞ ከሰኞ እስከ ዓርብ ካስተላለፍናቸው ፕሮግራሞች የመራረጥ ነውን ወደ እናንተ እናደርሳለን። ለዛሬ መልካም ምሽት ተናገሩ። come on dio segala america